ከጆርጅ ቡሽ ዘመነ ስልጣን እስከ ኦባማ ባሉ ጊዜያት ውስጥ በአፍሪካ ያለውን የደህንነት ጉዳይ ሲያማክሩ የነበሩ ከፍተኛ ባለሙያዎች በፕሬዝዳንት ዶናልድ ትራምፕ አለመፈለጋቸው ሰውየው የአፍሪካ ጉዳይ ምናቸውም እንዳልሆነ እየተነገረ ነው። ታዋቂ የአገሪቱ ጋዜጦችም ይህንን ጉዳይ ተቀባብለው አጉልተውታል። ፕሬዝዳንቱም እስከ ዛሬ ስለ አፍሪካ ያሉ ነገር የለም። ነገር ግን ለመጀመሪያ ጊዜ ትላንት የደቡብ አፍሪካና የናይጄሪያን ፕሬዝዳንቶች በስልክ አነጋግረዋል። የአፍሪካና የዩናይትድ ስቴትስ ቀጣይ ግንኙነትን አስመልክቶ የምጣኔ ሀብት ምሁርና የወቅታዊ ጉዳይ ተንታኙን ዶክተር ሩንዳሳ ሼቴን አነጋግሬ ነበር። የሚስተር ትራምፕ ፕሬዚደንት መሆን ዝም ብሎ በአጋጣሚ የሆነ ነገር አይደለም። ቀደም ብሎ የኦባማ መመረጥ አክራሪ ነጮችን እንዳነሳሳና እንዳበሳጨ ለተደጋጋሚ ጊዜ አይተናል። በምዕራብ ዩናይትድ ስቴትስ አካባቢ ያሉ ህዝቦች በተለይ ገበሬው እና ደግሞ እንደ ቴክሳስ እና አላባማ ያለ አይደለም። በጣም አክራሪ ናሽናሊስቲክ የሆነ አመለካከት ያላቸው ሰዎች ተዋርድናል የሚል አይነት ስሜት ነው የነበራቸው። በዚህ የተነሳ ነው ምርጫው በብዛት የወጡት። አሜሪካን እንደገና ታላቅ ሀገር እናደርጋታለን፣ ተዋርዳለች፣ አሜሪካ የህግ ሀገር ትሆናለች፣ የሚል በጣም የሆነ ሚሊተንት የሆነ ናሽናሊስቲክ የሆነ ጽንፈኝነት ያለበት አይነት ሁኔታ ሲያሳይ ነበር። በዛ መሰረት ነው የተመረጠው። ስለ አፍሪካ መሪዎች ትራምፕ ሀሳብ አይኖራቸው ይሆን? መልስ አላቸው ዶክተር ሩንዳሳ። እሱ ስለ አፍሪካ ዲክቴተሮች ያን ያህል ደንታ ያለው አይመስለኝም። ደንታው ምንድን ነው? ዓለምን ለመፈወስ የዓለምን ችግር ለማርገብ ሳይሆን የእሱ የአሜሪካንን ችግር አረግባለው ነው። በአንድ በኩል ስራ ፈጥራለሁ ባይ ነው በሌላ በኩል ግን ጠቅላላ የነሱ ዋና ግብ ወይንም ፎከስ ቤንዚን አምራች ሀገሮች ጋር የሚሆን ይመስለኛል። ናይጄሪያ፣ እንደ አንጎላ እና ሌሎች ደግሞ ማዕድን የሚያመርቱ እንደ ሳውዝ አፍሪካ ያሉትን ነው። የኦባማ አስተዳደር ቀደም ብሎም የቡሽ አስተዳደር ለኢትዮጵያ ከፍተኛ ድጋፍ ሲያደርጉ ነበር። ምክንያቱ ምን ይሆን? አሁን ሲ ድጋፍ በእውነት ይቀር ይሆን? ለዚህ መልሳላቸው ኢትዮጵያ ሪሊ በሎቢ ኃይል፣ በገንዘብ ኃይል፣ በጉቦ በመሳሰሉ ነገሮችን ያለፈውን የኦባማን ስቴት ዲፓርትመንት ዶሚኔት በማድረግ አሜሪካንን ስስቡ ቆይቷል እና አሁን ያንን ማድረግ አይችሉም። ኢትዮጵያ እንደምታውቀው የመጨረሻው የዓለም የመጨረሻ በታች ናት ያለችው፣ ወደ ውጭ ሀገር የምትልከውም ነገር የላትም፣ ብዙም የምታስገባ የላትም። በተለይ የአሜሪካ ገንዘብ አሁን የላቸውም፣ በጣም እጥረት አለባቸው እንደ ሱማሊያ in the ethiopia in the chad እነ ጅቡቲ እነዚህ የመሳሰሉትን ሀገሮች ብዙም የሚጨነቅ አይመስለኝም። የዚህ የአሁኑ አስተዳደር የአሜሪካ አስተዳደር ይሄ ከዚህ ከአሜሪካ መንግስት የሚሰጠው ገንዘብ የኢትዮጵያን ሕዝብ ጎድተዋል ብለው ያስባሉ ወይ? ከጎዳስ እንዴት ነው ከጠቀመስ እንዴት ነው የሚለውን ለማወቅ ነው። በትክክል ይጎዳል፣ ምክንያቱም ይህ ከዚህ የሚበደሩትም ሆነ በስጦታ መልክ የሚያገኙት ገንዘብ ቀጥታ ለኢትዮጵያ ሕዝብ አይደርስም። የት ነው የሚሄደው? እነሱ ካዝና ውስጥ ነው የሚገባው፣ ግለሰቦች ካዝና ውስጥ ነው የሚገባው። ሌላው ደግሞ መሳሪያ መግዣ ነው የሚሆነው። ስለላ መቅጠሪያ ነው የሚሆነው። ስለዚህ ዞሮ ዞሮ ህዝብን ለመጨቆኛ፣ ህዝብን ለመበዝበዣ፣ ህዝብን ለማሰሪያና ለመግደያ የሚሆን ገንዘብ ነው። የተቀረው ደግሞ የሞደርን ቴክኖሎጂ ለመግዣ ነው። ለምሳሌ አሁን ኢንተርኔት የታፈነበት ቴሌቪዥን ጣቢያዎች እንደ ኢሳት፣ እንደ ኦኤምን እንደ ኦኤንን ያሉት የሚታፈኑበት ከኢትዮጵያ አይደለም ጃሚኝ የሚልኩት ከኢስተርን ዩሮፕ ሰው እየቀጠሩ ከራሽያ ሰው እየቀጠሩ ከቻይና ሰው እየቀጠሩ ስለሆነ ያ ገንዘብ የህዝብን ድምፅ ማፈኛም ነው። ስለዚህ ምን ይጠቅማል? ለዶይቸ ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።